የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ረአድ አልሁሴን በመንግስት ጋባዥነት በኢትዮጵያ ያደረጉት የሶስት ቀን ጉብኝት ዛሬ አጠናቋል። ዘይድ ረአድ አልሁሴን በአገሪቱ የተቃውሞ እንቅስቃሴዎች ሲካሄዱ የተፈጸሙ የሰብአዊ መብቶችን ጥሰት በሚመለከት ከመንግስት ባለስልጣናት ጋር መነጋገራቸውን የኮሚሽነሩ ቃል አቀባይ ሩስ ማርሻል ለዶችቬሌ ተናግረዋል። ኮሚሽነር ሁሴን የተቃዋሚ ፓርቲ አመራሮችና እስረኞችን አግኝተው እንዳነጋገሩም ገልጿል። ኮሚሽነሩ ወደ ኢትዮጵያ ለመምጣት ያነሳሳቸውም በሀገሪቱ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ያለው የሰብአዊ መብት አያያዝ ጉዳይ አሳስቧቸው እንደሆነ ማርሻል ይናገራሉ። ቆይታቸውን በተመለከተ እንዲህ ብለዋል። በጣም ጥሩ ጉብኝት ነበረ። ወደ እስር ቤት በመሄድ ከተለያዩ እስረኞች ጋር ተነጋግረናል። ኮሚሽነሩም ከአንድ እስረኛ ጋር ምንም ታዛቢ ወይንም ምስክር በሌለበት ረዥም የግል ውይይት አካሂደዋል። እኔም ደግሞ ከሌላ እስረኛ ጋር ተነጋግሬ ያለሁ እሱም አስገራሚ ነበረ። ከተቃዋሚ ፖለቲካ ፓርቲና የገዥው ፓርቲ አመራሮች ጋርም ተነጋግረናል። ከመብት ተሟጋቾችና ከሲቪሉ ማህበረሰብ ከተውጣጡ ግለሰቦች ጋርም ተወያይተናል። ውይይቱም ፍጹም ግልጽና መተማመን ያለበት ነበረ። ይህም ተስፋ ሰጪ ምልክት ነው። ከፖለቲካ ፓርቲ መሪዎችና እስረኞች ጋር የተደረገው ውይይት ይዘቱን የተጠየቁት ቃል አቀባይዋ ምስጢራዊ በመሆኑ ለመናገር ፍቃደኛ አልሆኑም። ኢትዮጵያ በሰብአዊ መብቶች ጥሰት በተደጋጋሚ የምትወቀስ አገር መሆኗን ዘገባዎች ያመለክታሉ። ይህ ሆኖ እያለ ኮሚሽነሩ በቆይታቸው ኢትዮጵያ የሰብአዊ መብቶችን በመጠበቅና በማስተዋወቅ የኮሚሽኑ አጋር አገር ናት ማለታቸው አነጋጋሪ ሆነዋል። ግን የኮሚሽነሩ ቃል አቀባይ ሩዝ ማርሻል የአባባል ትርጓሜ ጥያቄ ነው ይላሉ። እዚህ ጋ የትርጉም ጥያቄ አለ። በአለማችን በእያንዳንዱ አገር ውስጥ ሰብአዊ መብቶችን የማስጠበቅ ኃላፊነቱ የማን ነው? ኃላፊነቱ የተባበሩት መንግሥታት ድርጅት የውጭ አካል አይደለም፣ የመንግስት እንጂ። በሁሉም ጉዳዮች የሰብአዊ መብት ይዞታን ለማስጠበቅ መንግስት ኃላፊነቱን ወስዶ ከሌሎች አጋር ድርጅቶች ጋር መስራት ይኖርበታል። የትኛው መንግስት ፍጹም የሆነ ታሪክ የለውም። እኛም በዚህ ጉዳይ ላይ መንግስት የሚሰራውን አንደብቅለትም። የኢትዮጵያ መንግስት የሰብአዊ መብቶችን ለማስጠበቅ ግዴታ አለበት የሚሉት በመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዴታ የሆኑት አቶ ዛዲግ አብርሃ በአገሪቱ አለ ስለሚባለው የሰብአዊ መብት ጥሰት በተመለከተ እንዲህ ይላሉ። እነዚህ በተለያዩ ድርጅቶች እየወጡ ያሉ ሪፖርቶች በተለይ ውጭ ሀገር ያሉ ድርጅቶች ከምን እንደሚመነጩ እንረዳለን። እኛ ተፋጠነ እድገት ለማምጣት የመንግስት ሚና ከፍተኛ መሆን አለበት ብሎ የሚያምነሆን የለ ዴሞክራሲያዊና ልማት አይነት አስተሳሰብ የምንከተል አገር ነው። ይህ አስተሳሰብ የማይዋጥላቸው ትልቅ የውጭ ሀገር ካምፓኒዎች አሉ። እነዚህ ኢንተርናሽናል ካምፓኒ ሀገራችን መንግስት በእጁ የያዛቸው ለህዝብ ጥቅም እያዋላቸው ያሉ ትልልቅ ኩባንያዎች ገብተው ገዝተው ለትርፍ ለማጋባት መጠቀም ይፈልጋሉ። ሂውማን ራይትስ ፍሪደም ሀውስ ወዘተ፣ እነዚህ እነማን ፈንድ እንደሚያደርጓቸው እናውቃለን። ትልልቅ ካምፓኒዎች ናቸው ፈንድ የሚያደርጓቸው። የሰብአዊ መብት ሪፖርት ሲወጣ ስታንዳርድስ አሉ፣ ሳይንቲፊክ ሜቶዶሎጂ አለ። ያን የተከተለ አይደለም፣ ቤዝ የላቸውም፣ ኢትዮጵያ ውስጥ ሰው የላቸውም። ስለዚህ ቅራጡን በሆኑ ወሬውን ሰብስበው ነው እያወጡ ያሉት ተራ ወሬ፣ አሉባልታ ከፌስቡክ፣ ከኢሳት፣ ከወይን ተለቅሞ በሳይንሳዊ ሜቶዶሎጂ የተጠና ሪፖርት ተደርጎ ነው ተቀባብቶ ይወጣል። ስለዚህ ከመጀመሪያውም ሞቲቫቸው ሌላ ስለሆነ የሚከተሉት ሜቶዶሎጂ በዛን ያክል የተበላሸነ ነው። ኮሚትመንት የሚያላቸው በኮሚሽነሩ ጉብኝትና በአገሪቱ ያለው የሰብአዊ መብቶች አያያዝ ላይ በፌስቡክ ገጻችን አስተያየት ከሰጡን ውስጥ አገሪቱ የራሷን ችግር በራሷ ትፈታለች ያሉ ሲኖሩ፣ ሌሎች ደግሞ የኮሚሽነሩ ጉብኝት ወይም ውይይት መሬት ላይ የሚቀይረው ነገር የለም የሚሉ አስተያየታቸውን ሰንዝረዋል።